ሰፋ ያለ የኢትዮጵያን ክልል የሚያጠቃልል እንቅስቃሴ ነው። ይሄ የሚሆነው በደቡብም በምዕራብም በምስራቅም በሰሜንም እነኚህ እንቅስቃሴዎች ይቀጥላሉ። የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ ናቸው። ድርጅታቸው በደቡብ ኢትዮጵያ በቅርቡ ለደረሰው ጥቃት ኃላፊነቱን እንደሚወስድ ካሳወቁበት የተቀነጨበ ነው። ለዝርዝሩ በአብይ ርዕስ ጠብቋቸው። ጤና ይስጥልን። የተከበራቸው አድማጮቻችን እንደምን አመሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22እና በ25 ሜትር ባንዶች ውስጥ ከዋሽንግተን ዲሲ በቀጥታ የሚተላልፍላችው የአንድ ሰዓት ፕሮግራም ነው። ዛሬ አርብ ግንቦት 5 2008 ዓ ም ነው። የምናስተናግዳችው ሰለሞን ክፍሌና ቆንጂት ታየነን መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብረን እና መሽ ዘንድ የአክብሮት ግብዣችን ነው። አሁን የዓለም ዜና እናሰማለን በአፋር ክልል አሚባራ አካባቢ በጎርፍ መጥለቅለቁ ተነግሯል። ረባዳማዋ ቴሩ ከሌላ ቦታ በመቆራረጧ ምክንያት ነዋሪዎች በሄሊኮፕተር እንዲወጡ እየተደረገ ነው። እስካሁን በአደጋው ሁለት ሰው ሞቷል። በሀገሪቱ ዙሪያ በተለያዩ አካባቢዎች በደረሱ የጎርፍ አደጋዎች እስካሁን በአጠቃላይ የ92 ሰው ህይወት ጠፍቷል። 86 ሺህ ሰው ተፈናቅሏል። ከዚህ በኋላም አራት መቶ ሺህ ሰው ሊፈናቀል ይችላል ተብሏል። ጽዮን ግርማ ማምሻውን የብሔራዊ አደጋ ስጋት አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳን አነጋግራ አጠር ያለ ዘገባን አዘጋጅታለች። በኢትዮጵያ የከባቢ አየር ለውጥን ተከትሎ በመከሰት ላይ ያሉ ድርቅና የጎርፍ አደጋዎች የበርካታ ሰዎችን ሕይወት አደጋ ላይ የጣለ ነው። በአፋር ክልል አሚባራ ወረዳ ቴሮ አካባቢ የአዋሽ ወንዝ በመሙላቱ ነዋሪው በውሃ ተከቧል። የብሔራዊ አደጋ ስጋት ስራ አመራር ኮሚሽን አቶ ምትኩ ካሳ ነዋሪውን ከውሃ ሙላት ለመታደግ እስካሁን እየተሰራ ነው ብለዋል። ዋና መነሻው ትግራይ ክልል እንደመሆነ የወረዳና አላማጣ ላይ የዘነበው ዝናብ ነው። ወንዞች ወደ ታች ስለሚፈሱ የተፈጠረ አራት ቀበለት ናቸው በዋ ተከበቡት ስለዚህ በመኪና አንቺ ሊጠጠሹ መግባት ስለማይቻል ሄሊኮፕተር ነው ያሰማራ ነው። ስለዚህ በሄሊኮፕተር አማካኝነት የተከበቡ ሰዎች የማውጣት ስራ ተሰርተዋል። ሁለት ሰው ሞቷል የሚል ሪፖርት ደርሶናል። ከአፋር ክልል ይህ ከባድ ዝናብ መጣል ከጀመረበት ጊዜ አንስቶ ለጎርፍ ተጋላጭ በሆኑ ስድስት ክልሎች ላይ አደጋ መድረሱን ተናገሩት። አቶ ምትኩ እስከ ዛሬ ሁለት ዘጠና ሁለት ሰዎች መሞታቸውን ሰማኒያ ስድስት ሺ ሰው ከቀያቸው መፈናቀላቸውን፣ እንዲሁም ለጊዜው ቁጥሩ ያልታወቀ ሰብልና የእርሻ ቦታዎች መውደማቸውን በተጨማሪም በቀጣይ ወደ አራት መቶ ሺህ የሚጠጋ ሰው ይፈናቅላል የሚል ስጋት እንዳለም አስረድተዋል። በቀጣይም የኢሊኖ ተቃራኒ የሆነው ላሚና እየተከሰተ በመሆኑ እስከ ጥቅምት ድረስ ከፍተኛ ዝናብ እንደሚኖር ገልጸው በተለይ ወንዝ ዳር የሚኖሩ ሰዎችን ከአካባቢው ለማንሳት ጥረት እየተደረገ ነው ብለዋል። በሙርሌ ጎሳ ታጣቂዎች የተወሰዱ ከተባሉት ኢትዮጵያውያን ህጻናት ወደ ሀገር የተመለሱት ቁጥር አርባ አራት መድረሱን የጋምቤላ ክልል ፕሬዚደንት አስታውቀዋል። ፕሬዚደንት ጋት ሉዋክቱትን በስልክ ያነጋገራቸው እስክንድር ፍሬው ተከታዩን አጠር ያለ ዜና አድርሶናል። 14 ህጻናትን ወደ አገራቸው በመመለስ የተጀመረው ጥረት ተጠናክሮ መቀጠሉን ነው የጋምቤላ ክልል ፕሬዝዳንት ማምሻውን በስልክ የገለጹልኝ። ፕሬዝዳንቱ ጋትሎ አክቱት እንዳሉት ተጨማሪ 15 ህጻናት ወደ አገራቸው ተመልሰዋል። እናም የተመላሾቹ ቁጥር 44 ደርሷል። እስካሁን ሁሉም ህጻናት የተመለሱት በመልካም ጤንነት መሆኑንም አረጋግጠዋል። ለህጻናቱ መመለስ ዋነኛው ድርድር የተካሄደው ራሳቸውም የሙርሌጎስ አባል በሆኑት የደቡብ ሱዳን ምክትል የመከላከያ ሚኒስትር ዴቪድ ያው አማካኝነት መሆኑ ይታወቃል። በዚህ ድርድር መሰረት ህጻናቱን ከያሉበት የማሰባሰቡ ስራ ውጤት እያስገኘ መሆኑንም የጋምቤላው ክልል ፕሬዝዳንት አስረድተዋል። መቼ ተጠቃለው እንደሚመለሱ ማወቅ የማይቻለውም ይሄው የማሰባሰብ ስራ በሚወስደው ጊዜ ምክንያት መሆኑን ጠቁመዋል። የተጠለፉት ህጻናት በሙሉ እንደሚመለሱ ግን እምነታቸው ነው እየተገኙ ስለሆነ ይመለሳሉ ነው ያሉት። ወደ ጋምቤላ ክልል የገቡ የሙርሌ ጎሳ ታጣቂዎች በፈጸሙት ጥቃት 28 ሰዎች መገደላቸው 125 ህጻናት ደግሞ ታፍነው መወሰዳቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩጋንዳው ፕሬዝደንታዊ የቃለ መሐላ ስነ ስርአት የታደሙ የዩናይትድ ስቴትስ የካናዳና የአውሮፓ ህብረት ልኡካን በጦር ወንጀል የሚፈለጉት የሱዳኑ ፕሬዚደንት ኦመር አልበሽር በስነ ስርአቱ ላይ መገኘታቸውን በዝምታ ተቃውሟቸውን ገለጡ። በሽር ትናንት ከቀትር በኋላ ፕሬዚደንት ዮሪ ሙሴቪኒ ቃለ መሐላ በፈጸሙበት ስነ ስርአት ከተገኙ በኋላ ወደ አገራቸው ተመልሰዋል። ማይክል ብራውንና ሊዘቤት ፖላት ከካምፓላ ለአሜሪካ ድምፅ ያጠናቀሯቸውን ዘገባዎች አሉላ ከበደ እንደሚከተለው ይዞ ቀርበዋል። ምዕራባውያኑን ልዑካን ለዝምታ ተቃውሞ ያነሳሳው በጅምላ ጭፍጨፋና በጦር ወንጀለኝነት ተጠርጥረው ሄግ በሚገኘው ዓለም አቀፍ የጦር ወንጀለኞች ችሎት በእንግሊዝኛው ምህጻር ቃል አይሲሲ የሚፈለጉት የሱዳኑን ፕሬዚዳንት ኦማር አልበሽር በሥነ ስርዓቱ መገኘትና የኡጋንዳው ፕሬዚዳንት ዮሪ ሙሴቬኒ ችሎቱን በማሳነስ የሰጡት አስተያየት ነው። የዩናይት ስቴትስ የውጭ ጉዳይ ሚኒስትር በትላንትና ሁለት ይፋ እንዳደረገው ልዑካኑ የካምፓላውን ስነ ስርዓት ረግጠው ለመውጣት ተገደዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስተር ቃል አቀባይ ኤሊዛቤት ትሩዶ ጨምረው እንደተገለጡት በአይሲሲ የሚፈለጉት ፕሬዚዳንት ባሽር ያለምንም ጥያቄ ወደ ኡጋንዳ መብረርና መመለስ መቻላቸው ዩናይት ስቴትስን በእጅጉ ያሳሰበ ጉዳይ ነው። ኡጋንዳ የዓለም አቀፉ የጦር ፍርድ ቤት አባል አገር እንደመሆኗ የዚያችን አገር ምድር የረገጠ በጦር ወንጀል የሚፈለግ ተጠርጣሪ ይዛ ለችሎቱ ማስረከብ ነበረባት ሲሉ ያስረዱት የውጭ ጉዳይ ሚኒስትር ቃል አቀባይ ኤሊዛቤት ትሩዶ በምትኩ የአገሪቱ መሪ ሞሴቬኒ በይፋ ለፍርድ ቤቱ ያላቸውን ንቀት ማሳየታቸው አሳዛኝ መሆኑን ገልጠዋል በሥነ ሥርዓቱ ለተገኙ የአፍሪቃ ሀገር መሪዎችና ሌሎች ልዑካን ባሰሙት ንግግር ችሎቱን እንደማይደግፉ የተናገሩት የኡጋንዳው ፕሬዚዳንት ዋጋ የሌላቸው ሰዎች ስብስብ ሲሉ ነው ክብር አሳጥተው መጥራት የመረጡት ችሎቱን። ቃል አቀባዩዋ ሲያስረዱም የልዑካኑ ወይም ልዑካኑ የወሰዱት እርምጃ ተገቢ ነው ብለዋል። የጅምላ ፍጅት የተፈጸመባቸውን ንጹሐንና በሰብዕና ላይ የተቃጣ የጦር ወንጀል ተጠያቂነትን ለማረጋገጥ በሚደረጉ ጥረቶች ላይ ለሚሳለቅ የአገር መሪ ተገቢ ምላሽ ነው ብለን እናምናለን። እንደ አውሮፓውያን የዘመን አቆጣጠር ከ1986 ዓ ም አንስቶ በስልጣን ላይ ለቆዩት ሞሴቬኒ የትላንቱ ቃለ መሐላ ስነ ስርዓት አምስተኛቸው ነው። ስፖርተኞች ኃይል ሰጪ መድኃኒቶችን እንዳይጠቀሙ የወጣውን ሕግ ኬንያ ዓለም አክበሯን አለም አቀፉ የጸረ ኃይል ሰጪ መድኃኒት መስሪያ ቤት ከውድድር አግዷታል። በዚህ ምክንያት ሪዮ ውስጥ በሚካሄደው የዘንድሮ የበጋ ኦሊምፒክስ ጨዋታዎች የመካፈል እድሏ። አስጊ ደረጃ ላይ እንደሚገኝ ተገልጿል። የኬንያ ኦሎምፒክስ ኮሚቴ ግን ውሳኔውን ይግባኝ እላለሁ ብሏል። ለማንኛውም ውሳኔው የሚጸናው ዓለም አቀፉ የኦሎምፒክ ኮሚቴ ሲያጸድቀው እንደሆነ ይታወቃል። ይህን ዜና አስመልክቶ ወደኋላ ዘገባ ይኖረናል። የደቡብ አፍሪቃ ከፍተኛ ፍርድ ቤት ግማሽ ሚሊዮን የሚሆኑ የቀድሞና የወቅቱ የማዕድን ሰራተኞች በሰላሳ ሁለት የወርቅ ማዕድን ኩባንያዎች ላይ የህብረት ክስ እንዲመሰርቱ በዛሬ ዕለት ፈቅደዋል። ሰራተኞቹ በማዕድን ስራቸው ወቅት የሳንባ በሽታ እንደያዛቸው ገልጸዋል። የአሜሪካ ድምጽ ሬዲዮ ዘጋቢ አኒታ ፓወል ከጆሃንስበርግ ያስተላለፈችውን ዘገባ አዳነች ፍሳይ ታቀርባለች። የማዕድን ሰራተኞቹ ጠበቃ ቻርልስ አብርሃምስ በደቡብ አፍሪካ ለመጀመሪያ ጊዜ ይህን ያክል ብዛት ያላቸው ሰራተኞች በህብረት ክስ እንዲያቀርቡ መወሰኑ ታሪካዊ ነው ብለዋል። ጠበቃው ለአሜሪካ ድምጽ ሬዲዮ ይህን ያሉት የደቡብ አፍሪካው ከፍተኛ ፍርድ ቤት ውሳኔ ከሰጠ በኋላ ነው። እኔ እንደሚመስለኝ ይህ ማለት ሰዎች ከሚያካሄዱት ማኅበረሰባዊ ትግል በተለይም የማዕድኑ ማህበረሰብ ከሚያካሄደው ትግል አንጻር ሲታይ ትክክለኛ የህግ ስርዓት ሲኖር ህጉ ትግሉን በማራመድ ረገድ ጠቃሚ ሚና ሊጫወት እንደሚችል ያሳያል። የሳምባ በሽታ የያዛቸው በብዙ መቶዎች የሚቆጠሩ የማዕድን ሰራተኞችና ቤተሰቦቻቸው ከዓለም ታላላቅ የማዕድን ኮርፖሬሽኖች አንዳንዶቹ የሆኑት ኮርፖሬሽኖችን እንዲከሱ ዛሬ የፈቀዱት ሶስት ዳኞች ናቸው። የማዕድን ኩባንያዎቹን የሚወክል ቡድን ባወጣው መግለጫ ኩባንያዎቹ ከፍተኛው ፍርድ ቤት ያስተላልፈውን ውሳኔ እያጠኑ ነው። የይግባኝ ማመልከቻ ለማስገባትም ሆነ ላለማስገባት በተናጠል እንደሚወስኑ ተገልጿል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። አሜሪካ ወደኋላ ከሚቀርቡ ዝግጅቶች አንዱን ለቅምሻ ያደግን ጥለን ሌላ የተሻለች ኢትዮጵያ እንፈጥራለን ከሆነ የዛች የተሻለች ኢትዮጵያን ሞዴል አሁን በተቃውሞ ሂደታችን ውስጥ ያንን ባህሪ ካላንጸባረቀን ነገ የተሻለች ኢትዮጵያ እንደምንገነባ ምንድን ነው ዋስትናችን? ነው የግለሰቦች ስብስብ ነው ሀገርም የሚሆነው ቤተሰብም ከዛም በላይ እና የኛ የእያንዳንዳችን አክሽን ተደምሮ ትልቅ እንደሚሆን ካወቅን ሀገርም ማለት መሪም ማለት አብስትራክት የሆነ ግዙፍ ሳምዌር የተቀመጠ ነገር እንዳልሆነና ትልቅ ፓወር እንዳለን ስናውቅ ለውጡም ሪሊ የእኛም ሪስፖንሲቢሊቲ ይቀጥላል። የቀደሙት አቶ ተክለ ሚካኤል አበበ ከካናዳ ቀጥሎ የሰማችኋቸው ደግሞ አቶ ዳዊት ከዩናይትድ ስቴትስ ናቸው። ዜጎች በዲሞክራሲ ግንባታ ሂደት ውስጥ ስለሚኖራቸው ሚና ከተከራከሩበት ነው የወሰድ ነው። በሰጥ አገባ ፕሮግራም ጠብቋቸው። አሁን የዕለቱ አብይ ርዕስ ሰሞኑን በደቡብ ኢትዮጵያ ጥቃት ያደረስኩት እኔ ነኝ ሲል አርበኞች ግንቦት ሰባት ኃላፊነቱን ወስዷል። የድርጅቱ ሊቀመንበር ዶክተር ብርሃኑ ነጋ ዛሬ ከዝግጅት ክፍላችን ጋር ባደረጉት አጭር ቆይታ ትግላችንን የምናካሂደው እዚያው ኢትዮጵያ ውስጥ ከኢትዮጵያ ሕዝብ ጋር ሆነን ነው ብለዋል። የኤርትራ መንግስት አሰልጥኖ የላካቸውን አሸባሪዎች በቁጥጥር ስር ማዋሉን የብሔራዊ መረጃና ደህንነት አገልግሎትና የፌዴራል ፖሊስ ጸረ ሽብር የጋራ ግብረ ኃይል ማስታወቁ ይታወሳል። ሶሎሞን ክፍሌ ዶክተር ብርሃኑ ነጋን አነጋግሮ ተከታዩን ዘገባ አጠናቅረዋል። ብርሃኑ ነጋ የአርበኞች ግንቦት ሰባት ሊቀመንበር፣ በቅድሚያ ለጊዜው ላመስግን። በጣም አመሰግናለሁ ሰለሞን። በሰሜን ኢትዮጵያ በኩል ተደጋጋሚ ሙከራችሁ በሀገሪቱ መከላከያ ኃይል በአማራና ትግራይ ብሔራዊ ክልሎች ፈጥኖ ደራሽ ፖሊስ በወሰደው እርምጃ ስለ ከሸፈባችሁ ነው አሁን በደቡብ ኢትዮጵያ በኩል ሙከራ ያደረጋችሁት ይላል የኢትዮጵያ መንግስት። በቅድሚያ ድርጅቱ አርበኞች ግንቦት ሰባት ለሰሞኑ የጥቃት ሙከራ ኃላፊነቱን ይወስዳል? አዎ ይሄ በደቡብ የምንቀሳቀሰው ኃይላችን ከዛ ውስጥ ከአንድ ቡድን ጋር የተደረገ ግጭት ነው። ግን ይሄ በሰሜን ኢትዮጵያ በኩል ወይም በኤርትራ በኩል የሚለው በአጠቃላይ ሁል ጊዜ የኢትዮጵያ መንግስት ይሄንን ከወያኔ ጋር የሚደረግን ጦርነት የኤርትራ ጉዳይ ለማድረግ ብዙ ሞክሮ አልተሳካለትም። ያልተሳካለት ምክንያት ይሄ ትግል ቀደም ብለን ጀምሮ እንዳለው የሚደረገው ከኢትዮጵያ ሕዝብ ጋር ነው። ዴሞክራሲ የሚፈልገው ነጻነት የሚፈልገው የኢትዮጵያ ሕዝብ ነው። ይህን ትግል የሚያደርገው የኢትዮጵያ ሕዝብ ነው። የኢትዮጵያ ሕዝብ ደግሞ ባለበት ቦታ ሁሉ ይሄ ትግል ይካሄዳል። ይሄ የአንድ ቦታ የአንድ አካባቢ ትግል አይደለም ብለን በተደጋጋሚ ስንገልጽ ነበር። ይሄንን የተግባር ምልክት ሲያዩ ነው እንግዲህ አሁንም የጀመሩትን የድሮ ዘፈን። ይሄ የ የሞኝ ዘፈን ሁልጊዜ አበባ የሚሉት አይነት ነገር ነው። ያንኑ ከመደጋገም በቀር አዲስ ነገር ሊያመጡ አልቻሉም። ምክንያቱም በደቡብ በኩል ከኤርትራ በኩል ገቡ ሊሉ አይችሉም። የሚያስኬድ አይደለም። እኛ የምናየው ይሄ እስከ ዛሬ ድረስ ወያኔ ኢትዮጵያን ህዝብ ለማታለል ያደረግ የነበረው ይሄ ከኤርትራ የመጣ ነው፣ የኤርትራ ትግል ነው፣ የኤርትራ የውጭ ሀይሎች የሚያደረጉት ነው የሚለው ነገር በማያወላውል መንገድ ይሄ ትግል በእርግጥም የሀገሩ ህዝብ ከወያኔ ጋር የሚያደረገው ቀላል ግን በጣም ግልጽ የሆነ የነጻነት ትግል መሆኑን በደንብ የታየበት ነው። ይሄ ደግሞ ወደፊትም በደቡብ ብቻ ሳይሆን በተለያዩ ቦታዎች በተለያዩ የኢትዮጵያ ክፍሎች የሚደረግ ትግል መሆኑን የዛ ትግል መጀመሪያ መሆኑን ያሳየበት ነው። እኛ በኩል እንደዛ ነው እናየው። ለመሆኑ ምን ያህል ይሆናሉ ይህን ጥቃት ለማድረስ የሞከሩት? ኦ ይሄ ከአንድ አነስተኛ ቲም ጋር ነው የተደረገው። ሌሎቹ የተለያዩ ሀይሎች ናቸው በደቡብ ውስጥ እንኳን የሚንቀሳቀሱት። ይሄ ከአንድ በአንድ አካባቢ ሲንቀሳቀስ ከነበረ ትንሽ ቡድን ጋር የተደረገ ነው። እንደዛ መሆኑ ነው። ይህን ያክል ክፍያ የከፈሉበት መንግስት የጦር መሳሪያ እንደያዘባችሁ የተማረኩና የተገደሉም እንዳለ ገልጿል። ምን ይላሉ? ስለዚህ የተማረኩ ካሉስ ምን ያህል ናቸው? በዛ በኩል እኛ መረጃዎቹን እየሰበሰብን ነው። የተወሰኑ ጓዶቻችን መስዋዕታቸውን እናውቃለን። ዝርዝር መረጃ እየተከታተልን ነው። ግን በቁጥር ይሄን ያክል ነው ብለን አንናገርም። በመርህ ደረጃም እንዲህ አይነት እንትን አናገርም። ኢትዮጵያ ውስጥ ነው የምንንቀሳቀሰው ካላችሁ በየትኞቹ አካባቢዎች ብዬ መጠየቅ እችላለሁ? አዎ በሁሉም የኢትዮጵያ አካባቢ። ይሄ አሁን ገና የመጀመሪያው ምልክት ነው። በሁሉም የኢትዮጵያ አካባቢ በደቡብም ውስጥ አሁን አንድ አካባቢ ነው። እነሱ አርባ ምንጭ ዙሪያ አካባቢ ያለውን ነው። እዛም ውስጥ እንደውም ከአንድ ትንሽ ቡድን ጋር ነው ይሄ ነገር የተደረገው። ሰፋ ያለ የኢትዮጵያን ክልል የሚያጠቃልል እንቅስቃሴ ነው ይሄ የሚሆነው። በደቡብም፣ በምዕራብም፣ በምስራቅም በሰሜንም እነኚህ እንቅስቃሴዎች ይቀጥላሉ። የኢትዮጵያ ሕዝብም ይሄን አውቆ ይሄ ትግል በሁሉም አቅጣጫ የሚደረግ የኢትዮጵያ ሕዝብ ትግል በጣም በጣም ትንሽ ለሆነ ጥያቄ በመረጥናቸው ሰዎች እንተዳደር፣ በዴሞክራሲያዊ ሰዓት እንኑር የሚል ቀላል ጥያቄ። ይህንን በጉልበት ካልሆነ በምንም አይነት ህዝብ መብት ሰጥቼ አላስተዳድርም ያለ እምቢተኛ መንግስት ሌላ ምርጫ ስላጣ የተገባበት ነው ይሄ ጦርነት። ይሄ ትግል ነገ ሊቆም ይችላል። ኳሷ ያለው ወያኔ ጋር። ወያኔዎች የኢትዮጵያን ህዝብ መብት ለማክበር ዴሞክራሲያዊ ስርዓትን ለመፍጠር፣ ከዛ ውጭ ሌላ አማራጭ እንደሌለ በደንብ ተረድተው ወደዛ የሚሄድ እንቅስቃሴ ማድረግ ካልጀመሩ ድረስ እስከ መጨረሻው ይሄ ትግል ይቀጥላል። በኦሮሚያ ያየነውን ትግል በሌሎችም የኢትዮጵያ አካባቢዎች ያዩታል። በሰላማዊ መንገድ፣ በህዝባዊ እንቢተኝነት፣ በአመፅ በታገዘ ትግል ሁሉ ነው። ሁለንተናዊ ትግል ነው የምንለው ለዚህ ነው። ዶክተር ብርሃኑ ነጋ፣ የአርበኞች ግንቦት ሰባት ሊቀመንበር አመሰግናለሁ። በጣም አመሰግናለሁ ሰለሞን። የኢትዮጵያ ብሔራዊ ደህንነት አገልግሎትና የፌዴራሉ ፖሊስ የጸረ ሽብር ግብረ ኃይል የኤርትራ መንግስት አሰልጥኖ የላካቸውን አሸባሪዎች በቁጥጥር ስር መዋሉን የገለጸው ትላንትናና ከትላንት በስቲያ መሆኑ ይታወቃል። ለማስታወስ የመንግስቱ ቃል አቀባይ አቶ ጌታቸው ረዳ ስለዚሁ ሲናገሩ እንዲህ ነበር ያሉት። በዚህ በጣም በተደራጀ መልኩ በርካቶች ፓስፖርት ተሰጥቷቸው ሬጉላር ፍላይት ነው ወደ ዩጋንዳ ሄደው፣ ከዛ በኋላ ወደ ኬንያ ተዋጉዘው በተደራጀ መልኩ ጥቃት ለመፈጸም ሆኑ ኦል ደ ወይ ከአስማራ ጀመረው እንቅስቃሴ ሲያደርጉ የኢትዮጵያ መረጃ ደህንነት ሙሉ መረጃ ነበረው። ሰው ክትትሉን ከአስመራ ጀምሮ ይካተል ነበረ ማለት ነው። የገቡበት የሆነ ቦታ ገብተው ከዚያ በኋላ ያው የሽብር ተግባር እንፈጽማለን የሚል ነው የሚፈጽሙት፣ ወይ ሊፈጽሙ ያሰቡት ነገር በዝርዝር በቁጥጥር ስር ያሉት ወገኖች ምርመራ ሲጠናቀቅ ምናውቀው ነው የሚሆነው። በዋናነት ግን ሊፈጽሙት ያሰቡት ነገር ምንም ይሁን ምን አልፈጸሙትም። ብዙዎቹ በቁጥር ስር ውለዋል፣ የተወሰኑ ለማምለጥ ሞከሩ፣ ተገለዋል። ይሄም ዋጋ አለው። ዞሮ ዞሮ ሻቢያ የሚቀጥል ይመስለኛል፣ እንደዚህ አይነት ነገር ዋጋው የሚከፍለው ዋጋ ኔጌቲቭ እስኪሆን ድረስ የማያዋጣው ሙሉ በሙሉ የማያዋጣው መሆኑን እስኪያውቅ ድረስ። ስለዚህ የማያዋጣው ዋጋ ምንድን ነው የሚሆነው የሚለው በሂደት ምን ሆነው የሚሆነው ኤርትራ ውስጥ በሻቢያ የተለያየ የሽብር ስልጠና ሲሰጣቸው ከቆዩት መካከል ከመነሻ እስከ መድረሻቸው ድረስ የብሔራዊ መረጃና ደህንነት አገልግሎት ክትትል ሲያደርግ እንደነበር መናገሩን መግለጹን በወቅቱ ዜናችን ዘግበናል። ግብረ ኃይሉ የሽብር ድርጊቱን ለመፈጸም ኢትዮጵያ ገቡ ያላቸው ሰዎች ቁጥር ምን ያህል እንደሆነ ወይም እነማን እንደሆኑ ግን አልገለጸም። በቁጥጥር ስር በዋሉት ሰዎች ላይ የተጀመረው ምርመራ ግን ተጠናክሮ ይቀጥላል ብሏል። አድማጮች አሸባሪዎችን አሰልጥና የላከችው ኤርትራ ናት ተብላ ስለምትከሰስም ከመንግሥት በኩል ምላሽ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። ለመጽሔት ክፍለ ጊዜ ወዳሰናዳ ናቸው ዘገባዎች እናልፋለን። ዩናይትድ ስቴትስ በድርቅ ለተጎዱ ኢትዮጵያውያን መርጃ የሚሆን የ128 ሚሊዮን ዶላር ተጨማሪ ድጋፍ ሰጥታለች። ትልቁ አደጋ አሁንም አለመቀረፉን የገለጹት በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ዩኤስኤአይዲ የዲሞክራሲ፣ የግጭትና የሰብአዊ ጉዳዮች ተጠባባቂ ረዳት አስተዳዳሪ ቶማስ ቶል መዘናጋት እንደማያስፈልግ አስገንዝበዋል። አስቸጋሪውን ጊዜ እንዲወጡ ያገዛቸው የዩናይትድ ስቴትስ መንግስትና ሕዝብ ድጋፍ መሆኑን የተናገሩት ደግሞ በብሔራዊ የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ ናቸው። እስክንድር ፍሬው ተከታዩን ልኳል። በድርቅ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸውን የአስር ነጥብ ሁለት ሚሊዮን ኢትዮጵያውያን ፍላጎት ለማሟላት ከዩናይትድ ስቴትስ የሚደረገው ድጋፍ ቀጥሏል። የዛሬውን ተጨማሪ ድጋፍ ይፋ ያደረጉት በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ የዲሞክራሲ የግጭትና የሰብአዊ ጉዳዮች ተጠባባቂ ረዳታ አስተዳዳሪ ቶማስ እስታይል በርካታ ክፍተቶችን እንደሚደፍን አብራርተዋል። የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ ዩኤስኤአይዲ ወደ 128 ሚሊዮን ዶላር የሚጠጋ ገንዘብ እንደሚሰጥ ይፋ ሳደርግ ደስታ ይሰማኛል። ዛሬ ይፋ ያደረግነው ገንዘብ የምግብ እርዳታን፣ የመጠጥ ውሃን የተመጣጠነ ምግብና በጉብኝቴ የተመለከትኳቸውን ችግሮች ለመፍታት የሚሰሩ ተንቀሳቃሽ የጤና ቡድኖችን አገልግሎት ጨምሮ ጠቃሚ ሰብአዊ ድጋፍ ለማቅረብ ያስችላል። ከጥቅምት 2007 ዓ ም ወዲህ 705 ሚሊዮን ዶላር የሚገመት ድጋፍ በማድረግ ዩናይትድ ስቴትስ ትልቋ የኢትዮጵያ ድጋፍ ሰጪ ሆና ትቀጥላለች። ይህም በዚህ አስቸጋሪ ጊዜ ኢትዮጵያውያንን ለመርዳት ያለንን ቁርጠኝነት ያሳያል። የተረጂዎቹን ፍላጎት ለማሟላት የሚደረገው ጥረት በትኩረት ተጠናክሮ መቀጠል እንዳለበትም ተጠባባቂ ረዳት አስተዳዳሪው ተናግረዋል። የሰብዓዊ እርዳታ አቅርቦትና አደጋን የመቋቋም አቅምን የማጎልበት ፕሮግራሞቻችን ሰዎች ይህንን ወቅት እንዲያልፉ እየረዱ መሆናቸውን አይቻለሁ። የእርዳታው ፍላጎት አሁንም አለ። ሰዎች እየተሰቃዩ ነው። ሆኖም ግን የእኛ እርዳታ ከመንግሥትና ከአጋሮቻችን እንዲሁም ከሌሎች ለጋሾች ጋር በመቀናጀት አስተዋጽኦ እያደረገ ነው። ነገር ግን የእርዳታ ፍላጎቱ አሁን ካለው አቅርቦት በእጅጉ ይበልጣል። የተረጂዎቹን ፍላጎት ለማሟላት የእርዳታ አቅርቦትን ለማዳረስ ያለን ጊዜም አጭር ነው። ድርቁም አላበቃም። ወደ አፋር ተጉዘን ነበር። አካባቢው አረንጓዴ ነው። ሳርም እየበቀለ ነው። ነገር ግን እስከ ጥቅምትና ህዳር ድረስ ሰብል አይደርስም። በመሆኑም የእርዳታ ፍላጎቱ አሁንም አለ፣ እንዲያውም በሚቀጥሉት ጥቂት ወራት ይጨምራል። ስለዚህ ከትኩረታችን መዘናጋት የለብንም። አዲሱ እርዳታ ይፋ በተደረገበት ስነ ስርዓት ላይ የተገኙት የብሔራዊ የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ፣ ዩናይትድ ስቴትስ በትክክለኛ ሰዓት እየደረሰች መሆኑን ገልጸዋል። እንደምታስታውሱት ለ2016 ዓ ም በአውሮፓውያኑ የዘመን አቆጣጠር ያዘጋጀነውን የሰብአዊ እርዳታ ጥያቄ ሰነድ ይፋ ስናደርግ የአጋሮቻችን ምላሽ በጣም ዘገምተኛ ነበር፣ በተጠበቀው ደረጃም አልነበረም። ይህ አጋሮቻችንን ለመውቀስ አይደለም። ምክንያቱ በመካከለኛው ምስራቅ ጉዳይ ተይዘው ነበር። የእነርሱን ድጋፍ ለማግኘትም ውድድር ነበር። ለኢትዮጵያ ድርቅ ተገቢውን ትኩረት ያልሰጡት በዚህ ምክንያት ነበር። የአስር ነጥብ ሁለት ሚሊየን ዜጎችን የምግብ አቅርቦት ለ2016 የመጀመሪያ ወራት እንድናሟላ አጋርነታቸውንና ቀረቤታቸውን ያሳዩን የዩናይትድ ስቴትስ መንግስትና ህዝብ ናቸው። የዛሬው ድጋፍም በትክክለኛ ጊዜ የመጣና የሰኔን የሐምሌንና የነሐሴን ፍላጎት ለማሟላት የሚያስችል መሆኑን አቶ ምትኩ ጠቁመዋል። የ10.2 ሚሊዮን ኢትዮጵያውያንን ፍላጎት ለማሟላት ከሚጠበቀው 1.4 ቢሊዮን ዶላር እስካሁን የተገኘው 54 ከመቶ መሆኑንም ጠቅሰዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። በቀጣዩ ርዕስም ከእስክንድር ጋር እዚያው አዲስ አበባ ይሆናል የምንቆየው። ሰሞኑን በኢትዮጵያ እየጣለ ያለው ዝናብ መነጋገሪያ ሆኖ ቀጥሏል ይላል። አብዛኞቹን የሀገሪቱን አካባቢዎች እያዳረሰ መሆኑንም የሚገልጸው ሚቴሮሎጂ አገልግሎት ኤጀንሲስ ስለዚህ ምን ይላል? እስክንድር ፍሬው ከአቶ ዱላ ሻንቆ ጋር በስፋት ተወያይተዋል። አቶ ዱላ የኤጀንሲው ምክትል ስራ አስኪያጅ ናቸው። ለዛሬ ባጭሩ ተከታዩን አሰናድቷል። እንደሚታወቀው በአሁኑ ጊዜ በልግ ውስጥ የሚመደብ ነው ግንቦቱ ዝናብ። እኛ ከኤልኒኖ ውስጥ ስላለን፣ አሁን ኤልኒኖ ውስጥ ነው ያለነው ኤልኒኖ ማለት ባህር ወለል ሙቀት ነው። አሁንም ከአንድ ዲግሪ በላይ ነው ያለው። ስለዚህ ኤልኒኖ አለ ማለት ነው። እየቀነሰ ቢመጣም ኤልኒኖ ውረድ ውስጥ ምናም እንደሚጨምር ይታወቃል። ስለዚህ በዛው መሰረት ከመደበኛ በላይ እንደሚሆን አስቀድመን መረጃ ሰጥተን ነበረ ማለት ነው። እና ከመደበኛ በላይ ይሆናል ሲባል አሁን አንዱ መነጋገሪያ የሆነው ነገር እንግዲህ ግንቦት ነው አሁን አሁን ዛሬ ቀን ላይ አንድ የአዲስ አበባ ከተማ ነዋሪ ሲናገሩ ከሰማሁት ልጀምር እና ግንቦት አይደለም ወይ ግንቦት አይመስልም ከፀሐዩ ይልቅ ዝናቡ ነው የሚያይለው የሚል ነገር ሲናገሩ ነበር እና በሌሎችም የኢትዮጵያ አካባቢዎች እንደዚህ እንደሆነ ነው እየተነገረ ያለው እና ምንድን ነው የሚመስለው አጠቃላዩ ነገር እንደዚህ ሲጠበቅ ነበር ወይ በትክክል በግንቦት እንደተባለው ነው እውነት ህዝቡ ያለው ነው ከመደበኛ በላይ ማለት ከሚጠበቀው በላይ ድሮ ህብረተሰቡ ከሚጠበቀው በላይ ሆነዋል ማለት ነው እኛም በዛን ጊዜ ትንከጠ ነበረው ከመደበኛ በላይ ይሆናል ስንል ከሚጠበቀው በላይ እንደሚገኝ ይታይ ነበረ ማለት ነው። እንግዲህ በእናንተ መስሪያ ቤት ትንተና መሰረት፣ አቶ ዶላ፣ በተለይ የትኞቹ የኢትዮጵያ አካባቢዎች ላይ ነው አሁን ዝናቡ በጣም ያየለው? ዝናቡ አይሎ ያለው በሁሉም አቅጣጫ እየዘነበ ነው ከምዕራብ እስከ ምስራቅ፣ ከደቡብ እስከ ሰሜን እየዘነበ ነው ያለው ማለት ነው። በአብዛኛው አሁን በዚህ በመሀከለኛው ኢትዮጵያ ላይ በጣም ከፍተኛ ዝናብ እየዘነበ ነው። እንደገና በዚህ በደቡብ ኢትዮጵያ፣ በባሌ አካባቢ፣ በምስራቅ ኢትዮጵያ ላይ ዝናቡ እየዘነበ ነው ማለት ነው እና ለምሳሌ ሐዋሳ ባለፈው ጊዜ ወደ ስልሳ ሚሊሜትር አካባቢ ነው ዘነበው። በጣም ከፍተኛ ዝናብ ማለት ይቻላል። ከፍተኛ የሆነ ዝናብ ለምሳሌ አቦምሳ ላይ ወደ ሰባ ስድስት ሚሊሜትር ዘንበዋል። እጃጅ የሚባል አካባቢ ያለ ሰባ አራት ነጥብ ሁለት ሚሊሜትር ዘንበዋል። እንደዚሁ ወደ ሊሙ ገነትም እንደዚሁ ሰላሳ ሁለት ነጥብ ስምንት ሚሊ ሜትር ዘንቧል። የሁሉም አቅጣጫ በጣም ከፍተኛ ዝናብ፣ ጨርጨር ለምሳሌ ጨርጨር አካባቢ ወደ አርባ ነጥብ አምስት ሚሊ ሜትር በጣም ከፍተኛ ዝናብ የዘነበበት ቦታ ነው ማለት ነው። ስለዚህ በየቦታው በዚህ በማጀቴም አካባቢ በጣም ከፍተኛ ዝናብ ዘንበዋል። አርባ ምንጨት አዋሽ አርባ አካባቢ አሁን ወደ አፋር አካባቢ ነው ከመታራ በታች ወደ ሲል ሰማንያ አምስት ሚሊ ሜትር ዘንቧል ማለት ነው። በጣም በሁሉ መቅጣጫ በጣም ከፍተኛ ዝናብ የዘነበ ነዋል። አቶ ዱላ፣ አሁን አንዳንድ ሰዎች ለምሳሌ የሚያነሱት ነገር አለ። አምና ይቺ አገር ዝናብ በመጥፋቱ ምክንያት በድርቅ መመታቷ ትልቅ ዜና ሆኖ የቆየባት ሀገር ነች። የድርቁ ውጤትም አሁንም እንደቀጠለ ነው። ከአስር ሚሊዮን በላይ ሰዎች ወይም ያስቸኳይ ጊዜ ምግብ እርዳታ ያስፈልጋቸዋል። ከዛ በተቃራኒ ግን አሁን ደግሞ በዝናብ ብዛት እየተጠራች ነው፣ በጎርፍ እየተጠራች ነው ጎርፍ ከፍተኛ ጎርፍ በየአካባቢው እያጋጠመ ነው። በጎርፍ ምክንያት በተከሰተ የድልድይ መደርመስ እና የመሬት መንሸራተት ሰዎች እየሞቱ ነው። እና ይህንን ሁለት ተቃራኒ ሁኔታ እንዴት ያስታርቁታል? አቶ ዱላ። የሚጠበቅ ነበረ። ባለፈው ጊዜ የነበረው የዝናቡ እጥረት የኤልኒኖ ጋር የተያዘ ነው። አምላክ ከኤልኒኖ ጋር የተያዘ ነው ማለት ነው። ኤልኒኖ እንደዚህ አይነት ተጠናክሮ ችግር በድርቅ አስከትሏል ማለት ነው። አሁን ደግሞ በስተ መጨረሻ ደግሞ እየወጣ ነው። በምወጣበት አካባቢ እንዲህ ነው ማለት እየተዳከመ እየተዳከመ የምወጣበት ጊዜ ደግሞ ይህንን ጥበታምተዋል ማለት ነው። በጣም ከፍተኛ የሆነ ዝናብ ዘንቧል። ይሄ ስጋት በጣም ከፍተኛ ስጋት፣ ድርቁም፣ ይሄ ጎርፉም በጣም አደገኛ ነው ማለት ነው። ስለዚህ በዚህ አቅጣጫ መንግስትም ህዝብም በጣም ጥንቃቄ እያደረገና እየተዘጋጀበት ስለሆነ አስፈላጊውን እርምጃ የወሰደበት ነው ያለው ማለት ነው። አቶ ዱላ ሻንቆ የኢትዮጵያ ብሔራዊ ሜትሮሎጂ አገልግሎት ኤጀንሲ ምክትል ዋና ዳይሬክተር፣ በጣም ነው የማመሰግነው ስለ ተለመደ ትብብሮች። ወይ በጣም አመሰግናለሁ። በጣም አመሰግናለሁ። እሺ ወደ ቀጣዩ የመጽሔት ክፍለ ጊዜ ዘገባ ስናልፍ የነገረ ኢትዮጵያ ጋዜጣ ዋና አዘጋጅ የአቶ ጌታቸው ሽፈራው ጠበቃ የሀብየስ ኮርፐስ አቤቱታ ራስን ከወንጀል ነጻ የማውጣት ቢያቀርቡም ተጠያቂ የሆነው አካል ማዕከላዊ ወንጀል ምርመራ የፍርድ ቤት መጥሪያ አልቀበልም እንዳለ ተገልጿል። ጉዳዩን እንደገና ለፍርድ ቤት ለማቅረብ ማሰባቸውንም ጠበቃው አስታውቀዋል። መለስካቸው አምሀ ዝርዝሩን ይዟል። የሰማያዊ ፓርቲ ልሳን የሆነውን ነገረ ኢትዮጵያ የተሰኘ ጋዜጣ ዋና አዘጋጅ የነበረው አቶ ጌታቸው ሽፈራው ታኅሳስ 15 ቀን 2008 ዓ.ም ፖሊስ በሽብር ድርጊት ጠርጥሬዋለሁ ብሎ በቁጥጥር ሥር አውሎት እንደነበረ ታውቋል። የጸረ ሽብር አዋጁ በሚደነግገው መሠረትም ለአራት ጊዜ የ28 ቀናት የምርመራ ጊዜ መርማሪ ፖሊስ ከፍርድ ቤት እያስፈቀደ በስር እንዳቆየው ጠበቃው አቶ አመሃ መኮንን ያስረዳሉ። ሚያዝያ 14 ቀን 2008 ዓ.ም ግን ፍርድ ቤቱ የጊዜ ቀጠሮ መዝገቡን መዝጋቱን ገልጸዋል። ከዚህ በኋላ አካልን ነፃ ወደ ማድረግ ክስ እንደሄዱም አቶ አማ ያስረዳሉ። ከዛን ጊዜ ጀምሮ ወይ አልተፈታም ወይ መደበኛ ክስ አልቀረበበትም። የትኛውም ፍርድ ቤትም ታስሮ እንዲቆይ ትእዛዝ አልሰጠም። ስለዚህ በእኛ በኩል ምናልባት በአንድ ሁለት ቀን ውስጥ የተለየ ነገር ሊኖር ይችላል ወይ ክስ ይቀርብበታል ወይ ይለቀቃል የሚል ጠብቀን ነበር። ያ አልሆነም። ስለዚህ ከዛን ጊዜ ጀምሮ እሱ ህገወጥ ስለሆነ እንዲህ በሚሆን ጊዜም ህጉ የአካልን ነጻ የማውጣት ክስ ወይም የሀቤስ ኮርፐስ የሚባለውን ክስ እንድናቀርብ ይፈቅዳል። በዛው መሰረት ሚያዝያ ሀያ ቀን የታሰረው በህገ ወጥ መንገድ ስለሆነ እንዲፈታም እንዲታዘዝ በሚል ለፌዴራል ከፍተኛ ፍርድ ቤት የአካልን ነጻ የማውጣት ወይም የሃቢየስ ኮርፐስ ክስ አቅርበናል። የክስ ማመልከቻው የደረሰው ፍርድ ቤትም አቶ ጌታቸው ሽፈራውን የያዘው አካል ተጠርጣሪውን ይዞት እንዲቀርብና ለምን ይዞ እንዳቆየው እንዲያስረዳ ለግንቦት 11 ቀን 2008 ዓመተ ምህረት ቀጠሮ ቆርጦ መጥሪያ ለከሳሽ ሰጥቷል። አቶ አማ እንዳብራሩት ይህን መጥሪያ ይዘው ወደሚመለከተው አካል ማለትም ወደ ማዕከላዊ ወንጀል ምርመራ ሄደዋል። የምርመራ ክፍሉ መጥሪያውን ሊቀበለን ፈቃደኛ አልሆነም። ምክንያት የሚያደርጉትም ጋዜጠኛ። ጌታቸው ሽፈራ እንዲፈታ ወስ ተወስኗል ይፈታል የሚል ነው። ነገር ግን በእኛ በኩል ይሄንንም ቢሆን እንዲህ ብላችሁ ለፍርድ ቤት መልስ መስጠት ያለባችሁ እናንተ ናችሁ፣ የፍርድ ቤት መጥሪያውን መቀበል ይገባችኋል የሚል ጥያቄ አቅርበን ነበረ። የፈጠን ምላሽ ግን ከፈለጋችሁ መጥሪያውን አንቀበልም ብለዋል ብላችሁ በቃለ መሀል አድርጋችሁ ለፍርድ ቤቱ መልሱ የሚል ነው። እስከዚህ ደቂቃ ድረስ ያው መጥሪያውን አልተቀበሉም ተመልሰናል። እስከዚህ ደቂቃ ድረስም ወይ አልተፈታም ወይም አልቀረበበትም። እና በዚህ ሁኔታ በእኛ በኩል ሙሉ በሙሉ ሕገ ወጥ በሚባል እስር ውስጥ ነው ላለፉት ሀያ ቀን ውስጥ ያለው ማለት ነው ጋዜጠኛው እና ላለፉት ሀያ ቀን ትምሚራቸው የሚገኙት ሕገ ወጥ በሆነ መንገድ ነው የሚሉ ምንም ጥርጥር የለውም እሱ እንዳልኩት ለምሳሌ አስራ አራት ቀን የድሌ ቀጠሮ መዝገቡ ተዘግቷል። እሱም ማስረጃው በጃ ማስረጃ አድርገን ነው ክስ ያቀረብ ነው። ከዛ በኋላም ክሱም ለሚሰማ ፍርድ ቤትም አልቀረበም። ስለዚህ የትኛው ፍርድ ጋዜጠኛ ጌታቸው ሸፈራው አፍሮ እንዲቆይ ትእዛዝ የሰጠበት ሁኔታ የለም። ስለዚህ ሙሉ በሙሉ በማያሻማ ሁኔታ በህገ ወጥ እስር ውስጥ ነው ያለው። ለዚህም ነው በእኛ በኩል የአካል ይመጣ እንዲወጣ ክስ ያቀረብ ነው እና ወደፊት ምን ልታደርጓቸው አስባችኋል? በህግ አኳያ ናንተ ምርመራ ተቋሙን በህጋዊ ተቋም ወይ ማስረጃ አለ የሚባል ከሆነ ክስ ይመሰረታል፣ ካልሆነም ጋዜጠኛ ጌታቸው ሽፈራውን ይለቀዋል ብለን ነው የምንጠብቀው። ይሄም አይሆን ከሆነ ግን፣ ያው በተባለው መሰረት ማዕከላዊ ወይም የወንጀል ምርመራ ክፍሉ መታየውንም አልቀበልም ብሏል ብለን ለፍርድ ቤት መልሰን አቤታችንን እናቀርባለን። ይሄን ነው ልናደርግ የምንችለው። በጣም አመሰግናለሁ። አማ አመሰግናለሁ። በመጨረሻም ስፖርተኞች ኃይል ሰጪ መድኃኒቶችን እንዳይጠቀሙ የወጣውን ሕግ ኬንያ አለማክበሯን ዓለም አቀፉ የጸረ ኃይል ሰጪ መድኃኒት መሥሪያ ቤት አስታውቋል። በዚህም ምክንያት ሪዮ ውስጥ በሚካሄደው የዘንድሮው የበጋ ኦሎምፒክስ ጨዋታዎች የመካፈል ዕድሏ አስጊ ደረጃ ላይ እንደሚገኝ ተገልጿል። የኬንያ ኦሎምፒክስ ኮሚቴ ግን ውሳኔውን ይግባኝላለሁ ብሏል። ዘገባውን ከሌኒ ሩቫጋ አግኝተናል። አዲሱ አበበ ያቀርበዋል ኬንያ ባለፈው ሚያዝያ ነው ይሄ ኃይል ሰጪ መድኃኒት መጠቀም ያስቀጣል ብላ ሕጉን ያወጣችው። በዚህ ረገድ ያለውን ችግር ለመቋቋምም አገር አቀፍ የጸረ ኃይል ሰጪ መድኃኒት ደንብ ደንግጋለች። የዘንድሮ የበጋ ኦሎምፒክ ጨዋታዎች ውድድር ሦስት ወራት ያህል ነው የሚቀራቸው። ኬንያም የተላለፈባትን እቀባ ለማስነሳት ትግል ላይ ትገኛለች። ኪፕቾንጌ ኬኖ የኬንያው ዓለም አቀፍ ኦሎምፒክ ኮሚቴ አባል ናቸው። ይግባኝ እንደሚሉ ለቪኦኤ ገልጠዋል። ኬንያ በውድድሩ እንድትሳተፍ ዓለም አቀፉ የጸረ ኃይል ሰጪ መድኃኒት መስሪያ ቤት ይፈቅድ ዘንድ ይግባኝ እንላለን። ያሳዝናል። የሀገራችን ወጣቶች በዘንድሮ ውድድር መሳተፍ እንዲችሉ እየለመንን ነው። እኛም ከዚህ መድኃኒት የጸዱ አትሌቶችን ለማቅረብ ነው የምንፈልገው። ባለፉት አምስት ዓመታት ኬንያ ከአርባ በላይ አትሌቶቿ የኃይል ሰጪ መድኃኒት ፈተና እንደወደቁ ይታወቃል። ዓለም አቀፉ አትሌቲክስ ፌዴሬሽን ማኅበርም 18 ኬንያውያን አትሌቶችን በዚህ እጽ ምክንያት ከውድድር ማገዱ አይዘነጋም። የ100 ና የ200 ሜትር ሯጩ ፊሊፕ ንግዎኖ ለዚሁ የሪዮ ኦሎምፒክስ ጨዋታዎች እየተለማመደ ነበር። ይሄ ፍጹም እብደት ነው። ሁሉም አትሌት ኃይል ሰጪ መድኃኒት እንዳልወሰደ ያውቃሉ። እስከ ዛሬ ስንወዳደር እኮ ኃይል ሰጪ መድኃኒት እየተጠቀምን አልነበረም። ይህንን መድኃኒት እነማን እንደሚወስዱ እየታወቀ መላ ኬንያን ከዚህ አጓጊ ውድድር ማገድ ሊገባን የማይችል ነገር ነው። አሰልጣኝ ፒተር ሙቺሪ የኬንያን ጸረ ኃይል ሰጪ መድኃኒት ሕግ ካረቀቁ ባለሥልጣናት አንዱ ናቸው። በተሰጠን አስተያየት መሰረት እንድናደርግ የተነገረንን ሁሉ በተቻለን መጠን የፈጸምን ይመስለኛል። ምን ቀረ እንደሚሉ ግን አልገባኝም። ኬንያ ላይ የተሰጠው እገዳ የሚጸናው ዓለም አቀፉ የኦሎምፒክ ኮሚቴ ሲያጸድቀው መሆኑ ይታወቃል። ክቡራትና ክቡራን አድማጮች ዝግጅታችን እየተጋመሰ ነው። የዘገባዎች ክፍለ ጊዜን አጠናቀናል። የምሽቱን ዋና ዋና ዜናዎች እናሰማለን። በአፋር ክልል አሚባራ አካባቢ በጎርፍ ተጥለቅልቋል። ረባዳማዋ ቴሩ ከሌላ ቦታ በመቆራረጧ ነዋሪዎች በሄሊኮፕተር እንዲወጡ እየተደረገ መሆኑ ታውቋል። እስካሁን ባደጋው ሁለት ሰው እንደሞተ ተነግረዋል። በሙርሌ ጎሳ ታጣቂዎች የተወሰዱ ከተባሉት ኢትዮጵያውያን ህጻናት ውስጥ ወደ ሀገር የተመለሱት ቁጥር 44 መድረሱን የጋምቤላ ክልል ፕሬዝደንት ጋት ሉዋክ ቱት አስታውቀዋል። በዩጋንዳው ፕሬዝደንታዊ የቃለ መሀላ ስነ ስርአት የተገኙ የዩናይትድ ስቴትስ የካናዳና የአውሮፓ ህብረት ልዑካን በጦር ወንጀል ተፈላጊው የሱዳኑ ፕሬዝደንት አልበሽር መገኘታቸውን በዝምታ ተቃውሟቸውን ገለጹ። በሽር ትናንት ከቀትር በኋላ ፕሬዝደንት ዮዌሪ ሙሴቪኒ ቃለ መሐላ ባደረጉበት ስርዓት ከተገኙ በኋላ ወደ ሀገራቸው ተመልሰዋል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ወደ ሁለተኛው አጋማሽ ቅንብሮች ተሸጋግረናል። አፍሪካ በጋዜጦች ቀዳሚው ነው። አዘጋጅና አቅራቢ አዳነች ፍሳይ አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። በኢትዮጵያ የተከሰተው ድርቅ ወደ ረሃብ ሊያመራ እንደማይችል ተገለጸ፣ እስላማዊ መንግሥት ነኝ የሚለው ቡድን አፍሪካ ውስጥ እንዳይስፋፋ ስጋት መኖሩ ታወቀ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ኒውዮርክ ታይምስ ጋዜጣ ድረገጽ ታላቁ የረሃብ ዘመን አክትሞ ይሆን በሚርዕስ ባወጣው ጽሑፍ ኢትዮጵያ ውስጥ የተከሰተው ረሃብ 20 ሚሊዮን የሚሆን ህዝብ፣ ከጠቅላላው ህዝብ አንድ አምስተኛ ማለት ነው፣ ከፍተኛ የምግብ እጥረት እንዲገጥሙ አድርጓል። ያም ሆነ ግን በሀገሪቱ የሚሞቱት ሰዎች ቁጥር ይጨምራል ተብሎ አይጠበቅም። በሌላ አነጋገር ኢትዮጵያውያን በረሃብ እያለቁ አይደለም ሲል ዘግቧል። በኒውዮርክ ታይምስ ጋዜጣ ላይ የወጣውን ጽሑፍ ያቀረቡት አሌክስ ዴ ዎል ስለ ረሃብና ስለ ሰብአዊ እርዳታ ከ30 ዓመታት በላይ ጥናት አድርጌያለሁ ባለፈው ወር ኢትዮጵያን በጎበኙበት ወቅት ላየሁት ሁኔታ ግን አልተዘጋጀሁም ነበር ብለዋል። በሰሜንና በማዕከላዊ ክፍላተ ሀገር እየተዘዋወርኩ በተመለከትኩበት ወቅት ከውጭ ሀገራት የተገዛ ስንዴ በጣም አነስተኛ በሆኑ መንደሮችና እጅግ ርቀው በሚገኙ መንደሮች ሳይቀር ሲዳረስ አይቻለሁ። ይህ ሁሉ ሊሆን የቻለው በቻይኖች በተሰራው ባቡርና ከውጭ ሀገራት በተገዙ አዳዲስ የጭነት መኪናዎች ምክንያት ነው ሲሉም አክለውበታል። እንደ አውሮፓ አቆጣጠር በ1984 ዓ ም ኢትዮጵያ ውስጥ ድርቅ በገባበት ወቅት ቢያንስ 600 ሺህ የሚሆኑ ሰዎች በረሃብ አልቀዋል። የሀገሪቱ ኢኮኖሚም ወደ 14 ከመቶ አሽቆልቁሎ ነበር። ኢትዮጵያ የሚለው ስም ራሱ የማቀቁ ሕፃናት የሚታዩባት የረሃብ ምልክት እንድትሆን አድርጎ ነበር። ታዲያ ኢትዮጵያ በዓለም ደረጃ ከነበራት የአስከፊ ረሃብ ተምሳሌትነት እንዴት ወደ ረሃብ ተከላካይነት ተሸጋገረች? የሚል ጥያቄ ያቀርቡና፣ አሌክስ ደዋል በአብዛኛው ሰላምና የበለጠ ግልጽነት በመኖሩና ጭምት የሆነ እቅድ በመደረጉ ነው ሲሉ ራሳቸው መልሰውታል። ይህ ሁኔታ እንግዲህ ረሃብ ሰው ሰራሽ እንደሆነና የፖለቲካ ጭቆና መሳሪያ ሲደረግ እንደሚከሰት ያሳየናል ብለዋል። እንደ አውሮፓ አቆጣጠር በ1984 ዓ ም ኢትዮጵያ ውስጥ ረሃብ የገባው በትግራይና በኤርትራ ውጊያ ይካሄድ በነበረበት ወቅት ነው። የመንግስቱ ኃይለማርያም አገዛዝ ታዲያ ወደ አካባቢዎቹ የሚደረግ ንግድን አገደ፣ ገበያዎችን በቦምብ ደበደበ፣ በአማጽያን ቁጥጥር ስር በነበሩት ቦታዎች ላይ የአስቸኳይ ምግብ አቅርቦት እንዳይደርስ አደረገ። ለሲቪሎች መሰጠት የነበረበት የምግብ እርዳታም ለወታደሮችና ለመንግስት ሚሊሻዎች መደጎሚያ ሆነ ይላል ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሁፍ። በ1987 ዓ ም የረሃቡ ሁኔታ እየረገበ ሲሄድ ኦክስፋም የተባለው የረድኤት ድርጅት በመደበው ተልእኮ መሰረት በአካባቢው ስለነበረው የምግብ ገበያ ለማጥናት እኔና ሌሎች ተመራማሪዎች ሆነን ወደ ትግራይ ሄድን ይላሉ አሌክስ ደዋል። በአካባቢው ተዘዋውረን ባየነውና ባጠናነው መሰረት ገበሬዎች ወደ ገበያ የሚሸጥ እህል ሲያመጡ መንገዶቹ ከወታደራዊ ፍተሻ ናቁጣዎች ነፃ ሲሆኑ ቀን ላይ ከሚካሄድባቸው የቦምብ ድብደባ ለመትረፍ ሲሉ ገበያዎች በሌሊት ሲያካሂዱ የአካባቢው ኢኮኖሚ በጥሩ መልክ መንቀሳቀስ ጀመረ። ሌሊት ሌሊት በሚደረገው የገበያ እንቅስቃሴ ምክንያት የአካባቢው የምርት አቅርቦት ከፍ አለ። የምግብ ዋጋም ቀንሶ ሰዎች ሊገዙት በሚችሉ ደረጃ ላይ ደረሰ ይላሉ ይህን ጽሑፍ ያቀረቡት አሌክስ ደወል። ረሃብን ለማስወገድ ውጊያ ማቆም ያስፈልጋል። የመንግሥቱ ኃይለማርያም አገዛዝ እንደ አውሮፓ አቆጣጠር በ1991 ዓ ም ተደርምሶ ኢትዮጵያ በሟቹ ጠቅላይ ሚኒስትር መለስ ዜናዊ አመራር ስር ለአንድ ትውልድ ጊዜ ያህል ያላየችውን ሰላም አገኘች። አልፎ አልፎ በአንዳንድ ቦታዎች ድርቅ ቢከሰትም ረሃብ አልገባም። እንደ አውሮፓ አቆጣጠር በ1999 ዓ ም በሀገሪቱ ደቡብ ምስራቅ በተፈጠረው የምግብ እጥረት ምክንያት 29ሺህ የሚሆኑ ሰዎች አለቁ። የኢትዮጵያ መንግሥት ያኔ ከኤርትራ ጋር ጦርነት ላይ ስለነበር አነስተኛውን የሀገሪቱን ጥሪት በጦርነት ላይ አዋለ በሚል ቅሬታ የዓለም ማህበረሰብ የምግብ ረድኤት በማቅረብ ረገድ እጁን አልዘረጋም ነበር ሲሉ አሌክስ ዴዋል አውስተዋል። እንደ አውሮፓ አቆጣጠር በ202 ዓ ም ትልቅ ድርቅ ተከስቶ በአገር አቀፍ ደረጃ ረሃብ ገባ። ከተባበሩት መንግስታት የሕፃናት መርጃ ድርጅት ጋር ሆኜ በወሎ ባሐረርጌ፣ በሲዳማ ና በወላይታ ተዘዋውረን ባየነው መሠረት፣ የተወሰነም ቢሆን ወደ መንደሮች ሳይቀር ረድኤት ለማድረስ ስለተቻለ ሰዎች በየቤታቸው ለመቆየት ቻሉ ብለዋል ዴዋል። አምና ኢትዮጵያ ውስጥ ኤል ኒኖ ያስከተለው ከባድ ድርቅ ሲከሰት ደግሞ ኢትዮጵያ ከምን ጊዜም በበለጠ ተዘጋጅታ ታጠበቀች ይላሉ። ይህን ጽሑፍ ያቀረቡት ሰው የኢትዮጵያ መንግሥት ቀደም ብሎ የምግብ እጥረት የገጠማቸውን ቤተሰቦች በምግብና በጥሬ ገንዘብ ሲረዳ ቆይቷል። ድርቅ የሚያስከትለውን ችግር ለመቋቋም ሲል የውሃ ማቆር፣ የዛፍ ተከላዎችን ሲያከናውን መንገድ ሲሰራ፣ በተለይም በገጠሮች የጤና ጣቢያዎች ሲገነባ ቆይቷል። በዛም ላይ ኢትዮጵያ መንግሥት አሁን ገንዘብ አለው። ኢትዮጵያ ነዳይ ዘይት ከውጭ የምታስገባ ሀገር እንደመሆኗ መጠን ምናልባት የነዳይ ዘይት ዋጋ ከፍ እንዳይ ለመዘጋጀት ሲል ማዕከላዊው ባንክ ወደ አንድ ቢሊዮን ዶላር የሚጠጋ ገንዘብ መድቦ አስቀምጦ እንደነበረ የገንዘብ ሚኒስትር አብዱል አዚዝ መሐመድ ገልጸዋል። ሆኖም የነዳይ ዘይት ዋጋ ዝቅ በማለቱ ድርቅ ከገባ በጥቂት ወራት ውስጥ መንግሥት 300 ሚሊዮን ዶላር በአስቸኳይ የምግብ ረድኤት ላይ አዋለ። የገጠር ቤተሰቦች የሚተማመኑባቸው ፍየሎች፣ በጎችና የቁም እንስሳት አልቀዋል። የኢትዮጵያ ዓመታዊ እድገት በያዝነው ዓመት አቻምና ከነበረው 10 ከመቶ ወደ 8.5 ዝቅ እንደሚል ተንብየዋል። ይሁንና የ8.5 ከመቶ እድገት ራሱ አመርቂ ነው፣ ሰዎችም እየሞቱ አይደለም ካሉ በኋላ እናም የአስከፊው ረሃብ ዘመን አክትሟል ማለት ነውን ሲሉ ይጠይቁና እስቲ ሊሆን ይችላል ብለን እንለፈው በማለት አሌክስ ዴዋል ምኞታቸውን ገልጸዋል። በኢትዮጵያ ባየነው ተመክሮ መሰረት ታዲያ ረሃብን የሚያመጣም ሆነ የሚያቆም ፖለቲካ ነው ሲሉ አሌክስ ዴዋል ኒውዮርክ ታይምስ ጋዜጣ ድረገጽ ላይ በወጣው ጽሑፋቸው አስገንዝበዋል። የሲኤንኤን ድረገጽ ደግሞ ካለፈው ዓመት ወዲህ በአሸባሪነት የተገደሉት አፍሪካውያን ብዛት በመካከለኛው ምስራቅ እስላማዊ መንግስት ነኝ በሚለው ጽንፈኛ እስላማዊ ቡድን ከተገደሉት እኩል ወይም ከዛ በላይ ነው ሲሉ የዩናይትድ ስቴትስ ባለሥልጣኖች መናገራቸውን ጠቅሷል። የኦባማ አስተዳደር ባለሥልጣኖች ስለ ጉዳዩ በዩናይትድ ስቴትስ የህግ መወሰኛ ምክር ቤት ቀርበው ባስረዱበት ወቅት አፍሪቃውያን ቦኮ ሐራምንና አል ሸባብን የመሳሰሉት አሸባሪ ቡድኖችን በመታገል ላይ ባሉበት በአሁኑ ወቅት እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን በአህጉራቸው ሰርጎ በመግባት የሽብር አደጋውን ሊያባብስ እንደሚችል ጠቁመዋል። የኢራቁ እስላማዊ መንግስት ነኝ የሚለው ቡድን በአፍሪቃ የሚኖረው ህልውናና ለመስፋፋትም ያለው መሰረት ያሳስበናል ሲሉ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪቃ ጉዳይ ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ለህግ መወሰኛው ምክር ቤት የውጭ ጉዳይ ኮሚቴ ማስገንዘባቸውን ሲኤንኤን ድረገጽ ላይ የወጣው ጽሑፍ ጠቅሷል። የዩናይትድ ስቴትስ ሴኔተሮች የዩናይትድ ስቴትስ የውጭ ጉዳይና መከላከያ ሚኒስትሮች አፍሪቃ ከአሸባሪ ቡድኖች ጋር በምታካሄደው ትግል በመርዳት ረገድ ምን አይነት ሚና ሊኖራቸው ይገባል በሚለው ነጥብ ላይ በሚነጋገሩበት ወቅት ዩናይትድ ስቴትስ በአሁኑ ወቅት ከአፍሪቃ ሀገሮች የምታስገባው ነዳጅ ዘይት ከመካከለኛው ምስራቅ ከምትገዛው እንደሚበዛ ሳይጠቅሶ አላለፉም። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ያበቃል። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮች አሁን በቀጥታ ወደ ሰጣ ገባ ዝግጅት ይሆናል የምንገባው። የሰጣገባ ወቅታዊ አነጋጋሪ ጉዳዮች ላይ አትኩሮ በሚያስተናግደው ክርክር በተቃዋሚዎች መብት በዲሞክራሲ ሂደት የሚጫወቱትን ሚናና ፈተናቸውን እንዲሁም ተጠያቂነትን ብሎም የዜጎች ድርሻን አስመልክቶ የተካሄደ ክርክር የመጨረሻው ክፍል ነው። አሉላ ከበደ የዚህ ፕሮግራም አዘጋጅና አቅራቢ ይዞ የቀረበው እንከታተል። ተክለ ሚካኤል አበበ ከቶሮንቶ ካናዳ ዳዊት አጎናፍር ዚኬኔሴስ ከዴንቨር ከተማ ስልጣን ላይ ያለ ሀይልን ተጠያቂ የሚያደርጉ ነገሮች ከመሄዳችን አስቀድሞ አንድ ነጥብ አያይዘን እናንሳ ዲሞክራሲያዊ አሰራር በተቃዋሚዎች በራሳቸው በድርጅት ውስጥ ሳይሰፍን በአገር ደረጃ የሚለወጥ ወይም የሚመጣ ዲሞክራሲን ማሰብ የለባቸውም እስከሚለው ድረስ ይነሳል አሁን ከምታነሷቸው ጭብጦች አንጻር ተቃዋሚዎች በራሳቸው ምን ያህል ዲሞክራሲያዊ አሰራርን ይከተላሉ ያን እናመጣለን የሚሉትን ዲሞክራሲያዊ አሰራር በውስጣቸው ሴቱን ያህል አስፍነውታል? እነኚህ መታየት የሚችሉባቸውን ነጥቦች ብትከራከሩባቸው። ዳዊት፣ አዎ ልክ ነህ አሉላ። በዚህ ላይ ብዙ ጊዜ ፍራቻ አለ በተቃዋሚዎች ዘንድ እንግዲህ ያው በትርጉም እየረዳህን ኢንፊልትሬትድ ነን ሰርጎ ገባለ መሀከላችን በሚል ፍራቻ አንዳንድ ጊዜ ነገሮች መደበቅ ይጀመራል። ከነገሌ የዚህ ግሩፕ ናቸው፣ ነገሌ ደግሞ ከእኛ ጋር ናቸው በሚል ስሜት የዲሞክራሲውን አካሄድ ይሰብራሉ። ነገር ግን በእውነት በትክክለኛ አካሄድ እስከ ተካሄደ ድረስ ማንም ይስማው ማን ማን ዴሞክራቲክሊ ህዝብን በዲቤት አሳትፎ ዲሲዥኖችን ማድረግ በጣም በጣም ተገቢ ስራ ነው። ነገር ግን ቅድም እንዳልኩ ሚስጢር ይወጣል እንዲህ ይሆናል በሚል በጣም ፍራቻ ስላለ የሚስጢር ስራ፣ የጎን ስራ፣ የቡድን ስራ ይጀመርና ያን ነገር ደግሞ ያኛው ግሩፕ ተቃዋሚ ሆኖ እንዲነሳና አይ ይሄ እኛን አይወክሉም የሚለው ነገር ውስጥ ይከተናል። እገን አሁንም ቢሆን ግን ይሄ በሙሉ ኢትዮጵያ ውስጥ አምባገነናዊ ስርዓት እንዳለ ያው ብዙዎች የምንገነዘበው ነገር ነው። እና ያ ነገር ቢሆንም እኛ አማራጭ ነን የምንለው አስተማሪዎች ሆነን ዴሞክራሲ ፔይንፉል ነው ይባላል። እና አንዳንድ ጊዜ ያው ያንን ፔይንፉል ነገር እኛንም ሲጎዳ ተቀብለን አስተማሪዊ ስራ መስራት ያለብን ይመስለኛል። አ መልካም ተክሌ ዲሞክራሲ በለው ወይ በሌላ ቃል ተጠቀም። ትልቁ በሽታ በተለይ በእኛ ዘንድ ያየሁት እኔም እንደ ተቃዋሚ ቆጥሬ ባሴ የተለየ ሐሳብ ያለ መውደድ የተለየ ሐሳብን የሚያነሱ ሰዎች የማርያም ጠላት አድርጎ የመመለከት ሁኔታ አውቶማቲካሊ ወያኔ ብሎ ይፈርጀዋል። ይሄ በጣም ጤናማ ያልሆነ የተለየ ሐሳብን ያለመቀበል በሽታ አለ። ስለዚህም የኢትዮጵያ ችግር የኢህአዴግ ብቻ ሳይሆን ባይዘወይ በአጠቃላይ የዛሬ አስር አስራ አምስት ዓመት የኢህአዴግ ብቻ አድርጌ የመለከተው ነበር ኔ በግሌ አሁን ግን የኢትዮጵያ ችግር የሁላችንም ችግር ነው፣ የተቋሚው የሚል አመለካከት አለኝ። የኢህአዴግ ብቻ ሳይሆን የተቃዋሚውን ችግር ነው፣ ዴሞክራሲያዊ አለመሆንና ይሄ የተለየ ሀሳብ ላ ለማስተናገድ አሏል። ይሄ ምናልባትም በቀጥታ ከተቋማትና በድርጅትነት ከሚንቀሳቀሱ ድምጾች ወደ ዜጎች ዜጋ የሚመለከቱ ጉዳዮችን እንድናነሳ ይጋብዛል። ቀደም ሲል በነበረ ክርክራችሁ ተክሌ ከውጭ ያለንም ዜጎች እኩል ድርሻ ያለን የምናግዘውን ያህል የእኛም ሀሳብ የሚሰማበት መንገድ ብልሃል። እስኪ ኃላፊነቶችንም አብረን እናምጣ። ዜጎችስ በሀገራቸው እንዲመጣ ለሚፈልጉት ለውጥ ምን ሚና፣ ምን ኃላፊነትስ አለባቸው? ቤቱን ያህል ኃላፊነትስ አንድ ዜጋ ከራሱ ጋር ሊያያይ ሊያገናኝ ይገባዋል። አንዳንድ ጊዜ የሚደረጉ ተጽዕኖዎች፣ የሚመጡ ሐሳቦችም ከኃላፊነት ውጪ የሚመስሉበትም ጊዜ አለና ለውጥ እንዲመጣ አንድ ዜጋ ምን ግዴታ አለበት ብለህ ታምናለህ? የራስህን ጨምረህ ተክሌ፣ ካንተው ልጀምረህ። ውል ቅን ልቡና ያስፈልጋል የመጀመሪያው ደግሞ በተቻለ መጠን በተለይ በውጭ የሚኖረው በውጭ ስልህ በሰለጠነ የሚባለው ዓለም በተለምዶ የምዕራቡ ዓለም ማለት ነው። አውሮፓና አሜሪካ ሰሜን አሜሪካ የምኖር ሰዎች በተወሰነ መልኩ ሀሳብን በነጻነት መግለጽ የሚቻልበት አካባቢን የኖር ነው እና አስራ አመት ሀያ አመት ከኖር በኋላ ይገርምሃል ሲል የምናንጸባርቀው ባህሪ የድሮ ይሄ ቅድም ያልኩ አዲስ ሀሳብ ስንሰማ የመታመምና ሰዎች እንደ ጠላት አድርጎ የመፈረጅ ይነ ትልቁ መስተካከል አለበት። በዚህ ያለው ኃላፊነት የምል ሆኔ ሀሳብን ቶለሬት ማድረግ መታገስ፣ የተለያዩ ሀሳቦችን መዳበር አለበት። አንደኛ። ሁለተኛ ኃላፊነት ያለው ተቃውሞ ማድረግ ያስፈልጋል። አሁን ለምሳሌ ኢትዮጵያ ውስጥ ህወሀት ዶሚኔት እንደሚያደርግ የታወቀ ነው። ግን ያ ማለት ግን ወስዶ ትግሬዎችን ሁሉ ለምሳሌ እንዲህ ናቸው ብሎ ለመፈረጅ ለመደምደም አያስካሄድም። በፖለቲካ ልጅ በነበርንበት ሰዓት እንደዛ ልንል እንችላለን። ግን በፖለቲካ ሰው ከበሰለ በኋላ አንድን ብሄር ነጥሎ እንዲህ ነው ብሎ የመለየቱ አካሄድ በእኔ በእኔ አስተያየት ኃላፊነት የጎደለው ነው። በተለይ በውጭ ያለን ሰዎች ኢህአዴግን ጥለን ሌላ የተሻለች ኢትዮጵያ እንፈጥራለን ከሆነ የዛች የተሻለች ኢትዮጵያን ሞዴል አሁን አሁን ካላየ ነው። በተቃውሞ ሂደታችን ውስጥ ያንን ባህሪ ካላንጸባረቅን ነገ ኢህአዴግን ከጣልን በኋላ የተሻለች ኢትዮጵያ እንደምንገነባ ምንድን ነው ዋስትን ነው? በውጭም በውስጥ ያለ ነው አይ ቲንክ ኃላፊነት ሙሉ ሙሉ የሚሰማን ለማለት ይከብደኛል። መልካም ዳዊት። አዎ እንግዲህ የግለሰቦች ስብስብ ነው ሀገርም የሚሆነው ቤተሰብም ከዛም በላይ እና ኢትዮጵያውያን እና ዜጎች፣ እያንዳንዱ እኛ የምንወስደው አክሽን ኮንሲኮንስ እንዳለው መገንዘብ አለብን። ለእያንዳንዱ አለ የምናደርገው ከንፈር ከመምጠጥ የዘለለ ነገር መሰራት አለብን። አሁን ለምሳሌ ከእስር ቤት የወጣው ወንድማችን ሀብታሙ ታሟል ተብሎ በጥቂት ጊዜ ውስጥ ከአስር ሺህ ብር በላይ ሲዋጣ አይቻለሁ እና እኛ ተመልካቾች ብቻ እንዳልሆንን መሪዎችንም መደገፍ እንዳለብን እኛ ነገ ሊመጣ ለምንፈልገው አስተዳደር ቅንነት የተሞላውና ሪሊ እንደው ዲሞክራሲያዊ የሆነ አስተዳደር የእኛ ተሳትፎ ትልቅ ትልቅ ኮንትሪቢሽን እንዳለን አዝ ኢንዲቪጁዋልስ በነገር በሙሉ የእኛ የእያንዳንዳችን አክሽን ተደምሮ ትልቅ እንደሚሆን ካወቅን፣ ሀገርም ማለት መሪም ማለት የሆነ አብስትራክት የሆነ ግዙፍ ሳምዌር የተቀመጠ ነገር እንዳልሆነና የእኛ የኢንዲቪጁዋሎች ስብስብ መሆኑን ስንረዳና ትልቅ ፓወር እንዳለን ስናውቅ ለውጡም ሪሊ የእኛም ሪስፖንሲቢሊቲ ይቀጥላል። አሁን ብዙ ኢትዮጵያውያኖች እንደ ፓሽኔት ነን፣ ለድርቁ ሁላችንም እያዋጣን ነው። እገሌ ያደርጋል ብለን ቁጭ አላልንም። ልክ እንደዛው በፖለቲካውም እና ሪሊ ሀገራችንን አፌት በሚያደርጉት ነገሮች በሙሉ እኔ ድርሻ አለኝ ብለን ድርሻችንን መወጣት ስንጀምር ነው እንጂ ቁጭ ብለን ዜና እየሰማን ዝም ብሎ እንደው ክሪቲክ ስንሆን ለውጥ አናመጣም። አክቲቭ ፓርቲሲፓንት መሆን አለብን፣ ዜጎች እና ራሳችንን ኢምፓወር ማድረግና ድር ቢያብር አንበሳ ያስር ይባላልና ያንን ነገር ስንገነዘብ ስንተባበር፣ በእውነት እንደው እንዴት ታላቅ ፓወር እንዳለን ትልቅ ለውጥ አብረን ማምጣት እንደምንችለው ስንገነዘብ አይ ቲንክ አክሽናችንም ያንን ሪፍሌክት የሚያደርግ ይመስለኛል። ሴት ፓርቲስፓንት ስትል ንቁ ተሳታፊዎች ማለት ልክ ነው ልክ ነው። መልካም በሰማያዊ ፓርቲ ውስጥ የተከሰተውን ችግር በእርግጥ በተጨባጭ የሆነውን በቅጡ እስክንረዳ ለጊዜው የቅርቡን ይህን የውስጥ የሚመስል ፈተና መነሻ በማድረግ የችግሮቹ ምንነትና የሌሎች ወገኖች ተጽዕኖች በኢትዮጵያ ዲሞክራሲያዊ ሂደት ግንባታ የተቃዋሚ ድምጽ ሊኖረው የሚገባ ሚና ፈተናዎችና እድሎች እንዲሁም በመጨረሻ ባነሳ ነው፣ ዜጎች ምን አይነት ሚናና ኃላፊነት ሊኖራቸው ይገባል የሚሉትን ነው። ተከታታይ እየተመለከት ነው። የእናንተን ክርክር ተከትሎ አድማጮችም በያሉበት እንዲነጋገሩበት በግራም በቀኝም የተሰለፉት ባለጉዳዮቹ ራሳቸው የሚሳተፉባቸው ተከታታይ ውይይቶችን ለማቀርብ እንሞክራለን። ለአሁኑ ግን ተክለ ሚካኤል አበበ ከቶሮንቶ ካናዳ፣ ዳዊት አጎናፈር ከዴንቨር ኮሎራዶ፣ ከዚህ ከዩናይትድ ስቴትስ እንግዶች የሁለታችሁንም ለጊዜያቸው አመሰግናለሁ። ስ አመሰግናለሁ። አመሰግናለሁ። አድማጮች አሁን፣ የፕሮግራም ማሳሰቢያ። ባለፈው ኅዳር ወር የጀመረው ሕዝባዊ ተቃውሞ ጋብ ካለ ወዲህ ኦሮሚያ ክልላዊ አስተዳደር ውስጥ የሰላም ሁኔታ ምን ይመስላል? ዝና ጀነት የወረዳ የሚባል ከተማ ርቶ ከተማ ስ ብላል በአሁኑ ጊዜ ያለው ሁኔታ ከፍተኛ ፍርሃት ውስጥ ነው ያሉ ማታ ቤ ከብሮ ገብቶ መምህራኖችን መደብደብ፣ አርሶ አደሮችን መደብደብ በዚ አይነት ሁኔታዎች አሉ። የተለዩ አንዳንድ ነገሮችን ብቻ ጠቅሼ ቢያልፍ ይሻላል እንጂ በኦሮሚያ ውስጥ ሁኔታው ይመሳሰላል፣ አንድ ነው። ከፍተኛ የመምህራኖች የተማሪዎች፣ የወጣቶች የመታሰልና የመደብደብ በሰላም ወጥቶ አለመግባት እና እምት ላይ ነው ያለው ህዝብ። ከምስራቅና ምዕራብ ወለጋ እንዲሁም ከአርሲ ዞን ከሻሸመኔ ነዋሪዎችን አነጋግረናል። የኦሮሚያ መንግሥት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊም መልስ ሊሰጡን ቃል ገብተዋል። አያይዘን ነገ እናቀርባለን። ያድምጡ። አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ፕሬዚደንት ባራክ ኦባማና የውጭ ጉዳይ ሚኒስትር ጃን ኬሪ ደጋግመው እንደሚሉት የአየር ንብረት ለውጥ የዘመናችን እጅግ ፈታኙ ችግር ከሆነ የፓሪሱ የአየር ንብረት ስምምነት ፈተናውን በግንባር ለመጋፈጥ የሚያስችል የመጀመሪያ እርምጃ ነው ብሏል። የአየር ንብረት ለውጥን ለመፋለም አቅጣጫ ቀያሪ ነጥብ ተብሎ የተሰየመው ርዕሰ አንቀጽ የዓለም መሪዎች ፓሪስ ላይ ተሰብስበው ባለፈው ታህሳስ ሁለት ሀገሮች ወደ ከባቢ አየር የሚያስገቡትን በካይና ሙቀት አማቂ ጋዞች መጠን እንዲቀንሱ የሚያደርጋቸውን ማዕቀፍ የሚደነግገውን ስምምነት አሳለፉ። ያ ስምምነት የዓለም የሙቀት መጠን ከኢንዱስትሪው አብዮት በቀደሙት ዓመታት ከነበረበት ከሁለት ዲግሪ ሴልሽየስ በላይ ከፍ እንዳይልም ፈራሚዎቹ ወገኖች ለራሳቸው ግብ ያስቀመጡበት ነው። የስምምነቱን ግቦች ለማሳካት ዓለም የምጣኔ ሀብቱን አመራር ወደ ንጹሕ ኢነርጂ ማዞር ይጠበቅበታል። ርዕሰ አንቀጹ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ኬሪ ካደረጉት ንግግር አንድ አንጓ መዞ ሲያስታውስ ከአየር ንብረት ለውጥ ጋር በያዝነው ግብግብ ፓሪስ አቅጣጫ ቀያሪ ሆናለች ማለታቸውን ይጠቅሳል። ሪስ ፓሪስ ያሳየን ነገር ዓለም ለዓመታት ሲቆለል የኖረውን የማስረጃዎች ተራራ ለማስተዋል መወሰኑን ነው። የአየር ንብረት ለውጥ አለ ወይንም የለም እያልን መነታረካችንን እስከ ወዲያኛው ለማስወገድና ይልቅ አንድ የዓለም ማኅበረሰብ ሆነን ራሳችን በተከተልናቸው ምርጫዎቻችን ምክንያት ተፈጥሮ እጅግ እያሻቀበ በሄደ ፍጥነት እየተቀየረች የመሆኗን አሌ የማይባል ሀቅ ለመጋፈጥ የተዘጋጀንበት ወቅት መሆኑን ነው ፓሪስ ያመላከተን። ባለፈው ሚያዚያ 14 ሰነዱ ላይ ፊርማ የማኖር ሥነ ሥርዓት በተባበሩት መንግስታት ድርጅት ጠቅላይ ጽህፈት ቤት ኒውዮርክ ላይ መከናወኑንና ዩናይትድ ስቴትስን ጨምሮ 170 ባለድርሻ ወገኖች ስምምነቱን መፈረማቸውን ከዐሥር በላይ ደግሞ ዘልቀው ሄደው የራሳቸው ሕግ ያደረጉት መሆኑን ርዕስ አንቀጹ ይተነትናል። በመቀጠልም ስምምነቱ ኃይል እንዲኖረውና ተግባራዊ እንዲሆን ግን ከብክለቱ በድምራቸው 55 ከመቶውን የሚያዋጡ ቢያንስ 55 ባለድርሻዎች ሰነዱን መቀበል፣ ማጽደቅና በፓርላማዎቻቸው አስወስነው የየሀገሮቻቸው ሕግጋት አካል ማድረግ እንዳለባቸው አስታውሷል። ሀገሮች የፓሪስ ስምምነትን የራሳቸው ሕግጋት ካደረጉ በኋላ ዓለም አነስተኛ የተቃጠለ ጋዝ ወይም ካርበን የሚያወጣና የአየር ንብረት ለውጡን መሸከም የሚችል ተለማጭ ምጣኔ ሀብት ወደ መገንባት የሚያደርገውን ጉዞ ያፋጥናል ብሏል። ርዕስ አንቀጹ የውጭ ጉዳይ ሚኒስትር ኬሪ ያሰሙትን መልእክት እንዲህ ያነሳል። የዚህ ፈተና አጣዳፊነት ይበልጥ እየገነነ የሚሄድ ነው። ዩናይትድ ስቴትስ በዚህ ዓመት መጨረሻ ስምምነቱን ኮንግረሷ በይፋ እንደሚያጸድቀው ሕግ እንደምታደርገውም እንጠብቃለን። ዓለም አቀፍ አጋሮቻችንም ይህንኑ እንዲያደርጉ ጥሪያችንን እናሰማለን። ርዕስ አንቀጹም መልእክቱን በዚሁ ደመደመ። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራቸው አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። እስከዚያው ሰሎሞን ክፍሌና ቆንጂ ይታየነን፣ በዚሁ ሰላም ደህና ደሩ እንላችኋለን። በትግርኛ ቋንቋ እስከሚቀርበው ዝግጅት ድረስ ሶሎሞን፣ በዚህ ሙዚቃ እንሰናበት አድማጮቻችን። አዎ መሐመድ አማን ይቀጥላል። ያ ጀሚላ ያ ጀሚላ ያ ጀሚላ ያ ጀሚላ Come to mama, मामा ये कर, मामा ये ये, मामा ये पर कर। जे मिलान बरे